the voice of America። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎች ወደ ሀገራቸው መመለስን ጉዳይ አስመልክቶ ከ ጠቅላይ ሚኒስትሩ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጋር ያደረጉት ውይይት የለም ሲሉ የጽህፈት ቤታቸው ምንጮች ለአሜሪካ ድምጽ ገልጸዋል። የእስራኤሉን ጠቅላይ ሚኒስትር በዋቢነት የጠቀሰው ዘ ታይምስ ኦፍ እስራኤል የተባለው ጋዜጣ የኢትዮጵያ መሪ ኤርትራውያን ስደተኞችን ወደ ሀገራቸው በመመለሱ ሂደት እገዛ ለማድረግ ተስማምተዋል ሲል ነበረ ሰሞኑን የዘገበው። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንዳሉት ግን የስደ ስደተኞችን ወደ ሀገራቸው መመለስ ጉዳይ እንዲያውም በሁለቱ መሪዎች ውይይት አልተነሳም። እስክንድር ፍሬው ዝርዝሩን ይዟል። ምንጮች ለአሜሪካ ድምፅ እንዳብራሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የእስራኤል ዋቻቸው በቅርቡ ያደረጉት ውይይት ስደተኞችን ወደ ሀገራቸው የመመለስ ወይም የማባረር ጉዳይ የተነሳበት አይደለም። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንደሚሉት በውይይቱ የተነሳው ከአፍሪካ ቀንድ ሀገራት ጋር ግንኙነትን የማጠናከር ጉዳይ ነው። የዚህ መነሻ ዘ ታይምስ ኦፍ እስራኤል የተሰኘው ድረገጽ ሰሞኑን ያወጣው ዘገባ ነው። ይኸው የኢንተርኔት ጋዜጣ ለዘገባው መነሻ ያደረገው ደግሞ የእስራኤሉ ጠቅላይ ሚኒስትር ከምርጫ ዘመቻቸው ጋር በተያያዘ ስለ ስደተኞች ተናገሩት ያለውን ነው። ኔታንያሁ በዚሁ የምርጫ ጉዳይ አስተያየታቸው በእስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎችን ወደ አገራቸው ለመመለስ ወይም ለማባረር ስለሚያደርጉት ጥረት ጠቅሰዋል። ጋዜጣው እንደጠቆመው ጋዜጣው እንዳለው ኔታንያሁ ይህንኑ ሲያብራሩም ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚሁ ስደተኞችን ወደ አገራቸው በመመለሱ ሂደት ሊረዷቸው ቃል እንደገቡ የገለጹት። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች ግን ይህንን ዘገባ አስተባብለዋል። ስደተኞችን ወደ አገራቸው የመመለስ ወይም የማባረር ጉዳይም በሁለቱ መሪዎች ውይይት ወቅት አልተነሳም ነው ያሉት። በትክክል በዚያ ውይይት የተነሳ ያሉትንም አብራርተዋል። እነዚሁ ምንጮች እንዳብራሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኤርትራና ከአዲሱ የሱዳን መንግስት ጋር ግንኙነታቸውን ማጠናከር እንደሚፈልጉ ለኢትዮጵያዋቻቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ እንዲያመቻቹላቸው ኔታንያሁ ጥያቄ ማቅረባቸውንም ምንጮቹ አስታውቀዋል። ኔታንያሁ ከኤርትራና ከሱዳን ጋር ግንኙነታቸውን ማጠናከር ከሚፈልጉባቸው ምክንያቶች አንዱ የስደተኞችንና የጥገኝነት ጥያቄዎችን ጉዳይ ከሁለቱ መንግስታት ጋር ለመነጋገር መሆኑንም ምንጮቹ አመልክተዋል። ምንጮቹ እንዳሉት ጠቅላይ ሚኒስትር አብይ አህመድም በእስራኤልና ና በሁለቱ ሀገራት መንግስታት መካከል ያለውን ግንኙነት ለማመቻቸት እንደሚሞክሩ ተናግረዋል። ዘታይምስ ኦፍ ኢስራኤል በዘገባው እንዳመለከተው በአሁኑ ሰዓት 23100 ኤርትራውያን ጥገኝነት ጥያቄዎች በእስራኤል ይገኛሉ። ከእነዚህ መካከል 16 ሺህ የሚሆኑት በይፋ የጥገኝነት ጥያቄ አቅርበዋል። 13 ሺህ የሚሆኑት ደግሞ ጥያቄያቸው ተቀባይነት አግኝተዋል። የ5500 ሰዎች የጥገኝነት ጥያቄም ውድቅ ተደርጓል። የቀሩት ጥያቄ ደግሞ በሂደት ላይ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ